ጽንፈኛ የአመፅ ምልክቶችን በመግታት ላይ ያተኮረውና ለአንድ ሳምንት በአዲስ አበባ የተካሄደው አውደ ጥናት ዛሬ ተጠናቋል። በተለይ አልሻባብና አልቃይዳ በአፍሪካ ቀንድ ጽንፈኛ የአመፅ ምልክቶችን ከማስተላለፍ አንጻር በስም የተጠቀሱ ድርጅቶች ናቸው ይላል። እስከንድር ፍሬው ከአዲስ አበባ ተከታዩን ይዟል። ከየካቲት 16 ቀን ጀምሮ ሲካሄድ የቆየውንና ዛሬ የተጠናቀቀውን አውደ ጥናት በጋራ ያዘጋጁት የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ፣ የአሜሪካ መከላከያ የስጋት ቅነሳ ኤጀንሲ፣ የአሜሪካ የውጭ ጉዳይ ሚኒስቴርና የቅርብ ምስራቅና ደቡብ እስያ ስትራቴጂክ ጥናት ማዕከል ናቸው። የአውደ ጥናቱ ትኩረትም በአፍሪካ ቀንድ ጽንፈኛ መልዕክቶችን መክታት እንደሆነ ተመልክቷል። ከ14 ሀገራት እንደዚሁም ጉዳዩ ከሚመለከታቸው ድርጅቶችና የሲቪክ ማህበራት የመጡ ተወካዮችም ተሳትፎበታል። ጽንፈኛ የአመፅ መልእክቶች ሲባሉ ምንና ከየት ወዴት እየተላለፉ ያሉ ናቸው? በአፍሪካ ስትራቴጂክ ጥናት ማዕከል የተሻጋሪ ስጋቶችና ጸረ ሽብር ኤክስፐርት ዶክተር ቤንጃሚን ኒክልስ ለቪኦኤ አብራርተዋል። ከእነዚህ ጽንፈኛ የአመፅ መልእክቶች አንጻር በዚህኛው የአፍሪካ ክፍልም እንደሌሎቹ አካባቢዎች ሁሉ ስጋት መኖሩን ነው ዶክተር ቤንጃሚን የሚናገሩ የአውደ ጥናቱ ተሳታፊዎች ስለተለያዩ የጽንፈኝነት አይነቶች ተናግረዋል። እንደዚህ አይነት ጽንፈኛ የአመጽ መልእክቶችን ስለሚያስተላልፉ በክልሉ የሚገኙ የተለያዩ ቡድኖችም ተነጋግረናል። ይህንን ግን እንደ ዓለም አቀፍ ፈተና ወስደን ነው ስንነጋገር የነበር ነው። ከጽንፈኝነትና ከአሸባሪነት አንጻር በአፍሪካ ቀንድ ቀድመው የሚነሱት አልሸባብና አልቃይዳ ናቸው። በተለይ እነዚህ ሁለት ቡድኖች ጽንፈኛ የአመፅ መልእክቶችን ከማስተላለፍ አንጻርም ሲንቀሳቀሱ መቆየታቸውን ዶክተር ቤንጃሚን ያብራራሉ። ይህና ሌሎችም አካባቢዎች ለሚጠበቁት የጽንፈኝነት አመፅ ፈጠራ የተለያዩ ምክንያቶች አሉ። ከእነዚህም መካከል ከአስተዳደር ጋር በተያያዘ የሚፈጠሩ ችግሮች ድህነትና በቂ ስራ ያለመኖር የመሳሰሉ ይጠቀሳሉ። በዚህ የአፍሪቃ ክፍል አልሻባብና አልቃይዳ የሚደቅኑትን ጨምሮ ስጋቶች መኖራቸውን ተመልክተናል። እነዚህ ሁለት ድርጅቶች ለምሳሌ ጽንፈኛ የአመፅ መልክቶችን ከማስተላለፍ አንጻር ውጤታማ ሆነዋል። ወደ አንድ ሳምንት ለሚጠጋ ጊዜ በአዲስ አበባ የተወያዩት የአካባቢው ሀገራት ተወካዮችና የተለያዩ የአሜሪካ ድርጅቶችን የወከሉት ተሳታፊዎች ለጽንፈኞች መልእክት የአጸፋ ምላሽ ለመስጠት የሚያስችሉ ሀሳቦችን አመንጭተዋል። ሌሎች የመፍትሄ ሀሳቦችንም ሰንዝረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ